የሶማሊያ አሸባሪ ቡድን አልሸባብ ከሚቀጥለው ሳምንት ጀምሮ በሶማሊያ በሚደረገው ምርጫ ህግ አውጪ የምክር ቤት አባላትን ለመምረጥ ከየአካባቢው ማህበረሰብ በተሰየሙ ተወካዮች ላይ ጥቃት እንደሚሰነዝር አስጠንቅቋል የቪዮኤ ዘጋቢ መሐመድ ካዬ ተከታዩን ዘገባ ከሞቃዲሾ አድርሶናል ደረጀ ደስታ ያቀርበዋል እስላማዊው የአልሸባብ ታጣቂ ቡድን በአፍሪካ ቀንድ ሶማሊያ የሚካሄደውን መጪውን ፕሬዚዳንታዊና የህዝብ ተወካዮች ምርጫ እንደሚያውክ አስጠንቅቋል። የቡድኑ መሪ መሐመድ አቡ ኡቤዳ ባለፈው ማክሰኞ እንደተናገረው የምርጫውን ሂደት የሚቃወም መሆኑን ገልጾ በመራጭነት የሚሳተፉ ተወካዮችንም አስጠንቅቋል። ሐኩከት ሶሜና ባላንካደ ይዴን ሴተናያን ያዩ ሆረይሶ ኢናላካሎ ሄሪዶንታን በመራጭነት የተወከሉ ተወካዮች ቃል በተገባላቸው ገንዘብም ሆነ በሚስጥራዊ የድምፅ አሰጣጥ በመሳሰሉት መደለል የለባቸውም። እንደ አውሮፓውያን አቆጣጠር በ2017 በተደረገው ምርጫ የተሳተፉት ልዑካን የገጠማቸውን ዕጣ ማስታወስ ይገባቸዋል። አንዳንዶቹ የተገደሉ ሲሆን፣ አንዳንዶቹ አሁን ድረስ በፍርሃት ውስጥ እየኖሩ ነው። እንደ አውሮፓ አቆጣጠር በ2017 በተካሄደው ምርጫ በመራጭነት ከተወከሉት ውስጥ ለተገደሉት በርካታ ሰዎች አልሸባብ ኃላፊነቱን መውሰዱን አስታውቋል። የቡድኑ መሪ ኡቤዳ አሁንም በዘንድሮ ምርጫ በመራጭነት እንዲሳተፉ የተወከሉ ሁሉ ውሳኔያቸውን እንዲመረምሩና የአልሸባብን ማስጠንቀቂያ የሚጥሱ ሰዎች ደህንነታቸው አደጋ ላይ መሆኑን እንዲገነዘቡ አስጠንቅቋል። ምርጫው የሚጀምረው በሚቀጥለው እሁድ ሲሆን ከየጎሳው ማህበረሰብ የተወከሉ ሃምሳ አራት ተወካዮች ለህዝብ ተወካዮች ምክር ቤት ይመረጣሉ። የቀድሞ የሶማሊያ ደህንነት ተቋም ምክትል ዳይሬክተር አብዲሰላም ጉሌድ

ቡድኑ መጪውን ታሪካዊ ምርጫ አስመልክቶ የሰጠው ማስጠንቀቂያ በቀላሉ ሊታይ የሚገባው ነገር ሳይሆን የተቀናጀ ምላሽ የሚሻ ነው። ምንም እንኳ ማስጠንቀቂያው በምርጫው ሂደት ላይ ተጽዕኖ ሊኖረው ቢችልም በአፍሪካ ቀንድ የሚካሄደውን ዲሞክራሲያዊ ሂደት የማስቀረት ዓላማው ግን የሚሳካለት አይሆንም። የሶማሊያ የጸጥታ አስከባሪ ኃይሎች ሶማሊያ ውስጥ ካሉት የአፍሪካ ሕብረት ኃይሎችና አሚሶም ጋር በመተባበር የምርጫውን ሂደት እና ደህንነት ሰላም የተጠበቀ መሆኑን ለማረጋገጥ እየሰሩ መሆኑን ተመልክተዋል። በሶማሊያ ጠቅላይ ሚኒስትር ጽህፈት ቤት የደህንነት ዋና አማካሪ የሆኑት አብዲ ደርሺ በቅርብ የተሰነዘረውን ዛቻና ማስፈራሪያ ለመመከት የማይፈነቀል ድንጋይ አይኖርም ይላሉ ላይ ዋንውህ ኡባ የታጣቂውን የአልሸባብ ቡድን አስመልክቶ ያለው የፌዴራሉ መንግስት ፖሊሲ በጣም ግልጽ ነው። ስለዚህ ተሸንፈው ከሀገሪቱ ይወገዳሉ። በመላ ሀገሪቱ ምርጫ የሚካሄድባቸውን አካባቢዎች በሙሉ ደህንነታቸው የተጠበቀ ለማድረግ የወጣ የደህንነት እቅድ አለ። በምርጫው ሂደት ላይ በነበረው አለመግባባት የሶማሊያ ምርጫ ለአንድ ዓመት ያህል መዘግየቱ ይታወሳል። ሕግ አውጪዎቹ የፕሬዚደንት መሐመድ አብዱላሂ ፎርማጆን የስልጣን ዘመን ለማራዘም ጥረት ቢያደርጉም በተቃዋሚዎችና ከዓለም አቀፉ ማህበረሰብ በተነሳ ተቃውሞ ሙከራው ሊቀለበስ ችሏል።